አንዳንድ ካቶሊካውያን ቀሳውስት ዘንድ ይታያል ያሉት የተመሳሳይ ጾታ አፍቃሪነትና ግብረ ስጋ ጠባይ በብርቱ እንደሚያሳስባቸው የሮማው ሊቀ ጳጳስ አቡነ ፍራንሲስ አስታወቁ። ቤተ ክርስቲያኒቱ አገልጋዮቿን ለቅስና ስጣጭ ጥብቅ መሆን እንደሚኖርባትና የብቸኝነት ሕይወት ለመምራት የገቡትንም ቃል መጠበቅ እንደሚኖርባቸው አሳስበዋል። ሪፖርተራችን ሳብሪና ካስቴል ፍራንኮ ከሮም ያስተላለፈችውን ዘገባ ሰለሞን አባት ይዞ ቀርቧል። አቡነ ፍራንሲስ በተመሳሳይ ጾታዊ ግንኙነት ላይ ያላቸውን አቋም እጅግ ግልጽ ያደረጉበትን ሐሳባቸውን ይፋ ያደረገ መጽሐፍ ነው ሰሞኑን ቫቲካን ላይ የወጣው። የቤተ ክርስቲያናቸው ቀሳውስት ምግባር ጉዳይ በእርግጥ አንዳንዶች ብለዋል፣ በእጅጉ እያሳሰባቸው መሆኑን ፓፓው የገለጹት በተለይ የተመሳሳይ ጾታ ግንኙነት በየማኅበረሰብ ውስጥ እንደ ቄንጥ እየተስፋፋ በመጣበት ሲሉ ራሳቸው በገለጹት ጊዜ ነው። የሙያ ጥንካሬ የዛሬ የቅድስና ሕይወት በሚል ርዕስ በተሰናዳ መጽሐፍ የታተመው ከስፓኛዊው ሚስዮናዊ ቄስ አባት ፌርናንዶ ፕራዶ ጋር ባለፈው ነሐሴ የተደረገው የተራዘመ ቃለ ምልልስ አቡነ ፍራንሲስ በተመሳሳይ ጾታ ግንኙነት ጉዳይ ላይ ያላቸውን ሐሳብ እንዲህ ሲል ያስነብባል። የተመሳሳይ ጾታ ግንኙነት እጅግ አሳሳቢ ጉዳይ ነው። በእጩ ቀሳውስት ዘንድ ገና ከጅምሩ አንስቶ ተነጥሎ ሊወገዝ የሚገባው ነው። የጥቅስ መጨረሻ። በእርግጥ የሮማ ካቶሊካዊት ቤተ ክርስቲያን የአንድ ዐይነት ጾታ ሰዎች የመፋቀር አዝማሚያ ኀጢአት አይደለም ስትል ታስተምራለች። ወደ ግብረ ሥጋ ከዘለቁ ግን ውጉዝ አድራጎት ነው፣ ኀጢአት ነው። በቤተ ክርስቲያኒቱ ትምህርት በተመሳሳይ ጾታ ሥጋዊ ግንኙነት ውስጥ ያሉ ሰዎች ለቤተ ክርስቲያን አገልግሎት ሊጠሩም ሊታጩም አይገባም የሚል ብርቱ እምነት አቡነ ፍራንሲስ እንዳላቸው ነው የሙያ ጥንካሬ መጽሐፍ የሚተርከው። ለሮማ ካቶሊካዊት ቤተ ክርስቲያን የብቸኝነት ሕይወት ሊከበር የሚገባው ሕግ ነው። ለቅዱሳን የእግዜር ሰዎች አሉ፣ አቡነ ፍራንሲስ መንታ ሕይወት ይመሩ ዘንድ አይቻላቸውም ። እንዲህም ሲሉ ቀጠሉ። በእኛ በኅብረተ ሰቦቻችን ውስጥ የተመሳሳይ ጾታ የፍቅር ግንኙነት ዝመናና ቄንጥ እየመሰለ የመምጣቱ ጒዳይና እንዲህ ያለውም እሳቤ በቤተ ክርስቲያኒቱ ላይም ጫና እያሳደረ መሆኑ አሳሳቢ ነው። አቡነ ፍራንሲስ የዛሬ አምስት ዓመት ብራዚል ካደረጉት ቅዱስ ጉዟቸው መልስ አውሮፕላናቸው ውስጥ ስለ ተመሳሳይ ጾታ አፍቃሪ ቀሳውስቱ ሲጠየቁ የሰጡት መልስ የዓለምን ጋዜጦችና የአየር ጊዜ የፊት ገጽ የግንባር ቦታና አብይ ርዕስ ዜና አጥለቅልቆ ነበር። ስነ ፐርሶኔ ጌይ አንድ ሰው የተመሳሳይ ጾታ ስጋዊ ግብር ሰው ሆኖ ጌታን ቢሻ መልካም ፈቃድም ቢኖረው ከቶ እርሱን ዳኝ ዘንድ እኔ ማን ነኝ? አቡነ ፍራንሲስ። አቡኑ አክለውም ሕፃናትም ቢሆኑ የተመሳሳይ ጾታ ፍቅር አዝማሚያ ካላቸው ሰው ሊረዳቸው ሊረዳቸውም ይገባል ሲሉ በቅርቡ ቫቲካን ላይ ተናግረው ነበር አቡነ ፍራንሲስ በዚህ ጉዳይ ላይ ውዥምብር ይፈጥራሉ እያሉ ብዙ ወቀሳ ያወረዱባቸውም ሊቃውንትና አባቶች በራሷ በቫቲካን ውስጥ ሲሰሙ ቆይተዋል። የሮማ ካቶሊካዊት ቤተ ክርስቲያን ከጾታ ጥቃቶችና መዳፈር ጋር በተያያዘ ብዙ ውዝግብ ባለችበት ጊዜ ነው። የሙያ ጥንካሬ፣ የዛሬ ቅድስና ሕይወት የስፓኛዊውን ሚሲዮናዊ ቄስ አባት ፈርናንዶ برادون كألم للسيازة ومسأها في وطاو